The voice of America. የምስራቅ አፍሪቃ ሀገሮች የልማት በይነ መንግስታት ኢጋድ ትናንት በአዲስ አበባ ባካሄደው ጉባኤው የደቡብ ሱዳንን ግጭት ፍጻሜ ያበጅለታል የተባለውን ስምምነት አፈራርሟል። የኢጋድ ሊቀመንበር ጠቅላይ ሚኒስትር አብይ አህመድ ስምምነቱ አፍሪካውያን የራሳቸውን ችግር በራሳቸው የፈቱበት ነው ብለዋል። ሙክታር ጀማል ተጨማሪ አለው። ኢጋድ በትላንትናው ዕለት ሰላሳ ሶስተኛ ጉባኤውን ሲያካሄድ ሶስት አጀንዳዎችን ነበር ይዞ ለውይይት የቀረበው። ከሶስቱ አጀንዳዎች የሱዳን ስምምነትን በተመለከተ ትልቅ ትኩረት የተሰጠውና በጉጉት ሲጠበቅ የነበረ ነው። የስምምነቱ አንዳንድ ነጥቦች ተሻሽለው በትላንትናው ዕለት እየተፈረሙ ሲሆን ይህም በደቡብ ሱዳን ትልቅ ለውጥ እንደሚያመጣ የኢጋድ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። የዓለም ትኩረትኛ ላይ ነው። የደቡብ ሱዳን አመራሮች ኃላፊነት መውሰድ ይህንን ስምምነት መቀበላቸው የመጨረሻ ሰላምን ለማምጣት የሰላም መሰረተ ድንጋይ ማስቀመጣቸው ነው። ትላንት በተፈረመው በዚህ ስምምነት ፕሬዚዳንት ሳልቫኪር ማያርዲ በፕሬዝዳንትነት ቦታቸው የሚቀጥሉ ሲሆን ምክትላቸው የነበሩት ዶክተር ሪክ ማቻርም በምክትልነት ይቀጥላሉ። በመቀጠልም አራት በምክትል ፕሬዝዳንት ደረጃ አገሪቷን የሚያስተዳድሩ አመራሮች እንደሚሰየሙም በመቶ አስራ ስድስት ገጽ የተዘጋጀው የስምምነት ውሉ አስቀምጧል። በደቡብ ሱዳን ጉዳይ ሲደረግ የነበረው ድርድርና እርግ አፍሪካውያን የራሳቸውን ችግር በራስ የመፍታት ጥበብን ያስመሰከሩበት ነው በማለት ዶክተር አብይ አህመድ አድንቀዋል። ይህ የሰላም ስምምነቱ ከዚህ ይደርስ ዘንዳ የበኩላቸውን አስተዋጽኦ ሲያበረክቱ ለቆዩት ምስጋና ማቅረብ አለብን ብለዋል። በደቡብ ሱዳን የመጨረሻውን የሰላም ሂደት ለማሳካት የአመራሮችን ድርሻ መጥቀስ ይኖርብኛል። ለተከበሩ የሱዳን ፕሬዝዳንት ኦማር ሐሰን አልበሽር ለጥበባቸው አድናቆት እንድትቸሩልኝ ይፈልጋለሁ። ሌላኛው ኢጋድ በትላንትና ዕለት እንደ አጀንዳ ይዞ ሲወያይበት የነበረው በጅቡቲና ኤርትራ መካከል የነበረ የሰላም መደፍረስን መቋጨትና በሁለቱ ሀገራት መካከል በአሁን ጊዜ ያለው የተሻሻለ ግንኙነት ለኢጋድ ማሳወቅ ስለነበረባቸው ነው። ይህንን በተመለከተ የውጭ ጉዳይ ሚኒስቴሮቹ ጠዋት በዝግ በሰፊው ሲወያዩበት እንደነበረ ነው የተነገረው። ነገር ግን በዚህ ጉዳይ ላይ በቀጥታ የተሰጠ ምንም አይነት መግለጫ አልነበረም። በተጨማሪም ለረጅም ዓመት የኢጋድ አባልነቷ ተቋርጦ የነበረዋ ኤርትራ በድጋሚ ወደ ቀጠናው ተመልሳ እንድትሳተፍም ኢጋድ በትላንትናው ዕለት ወስኗል። በመቀጠል ያሉ ሂደቶችም በውይይት እንደሚፈቱ፣ በንግግር እየተሻሻሉ እንደሚሄዱ ትላንት ያነጋገርናቸው የኢትዮጵያው ውጭ ጉዳይ ሚኒስትር ዶክተር ወርቅነ ገበየው ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።